ገበያው የቤልጂየም ፖሊስ ዛሬ ሁለት ተጠርጣሪዎችን ይዟል። በትክክል ጥቃቱ ታቅዶ ነበር ነው የተባለው። አው በፖሊስ የወጣው መረጃ እንደሚያመለክተው ጥቃት ለማድረግ አቅደው የነበሩ የተደረገ አሰሳ ተደርሶባቸው ስድስት ሰዎች ከተያዙ በኋላ አራቱ ተለቀው፣ ሁለቱ ተይዘዋል ነው የተባለው። እንግዲህ በፖሊስ መግለጫ መሰረት በአዲስ አመት መለወጫ በዓል በብራስልስ አደባባይ ጥቃት ለመፈጸም እዚያው አካባቢ የሚገኘው የፖሊስ ጣቢያም ላይ ጥቃት ለመፈጸም ታቅዶ ነበር ነው ያሉት። ሆኖም ግን በተደረገው አሰሳ መሳሪያም ሆነ ፈንጂ የተገኘ ነገር የለም። እንዲሁ ግን የአይሲስ የፕሮፓጋንዳ ጽሑፎች እና ወታደራዊ ልብሶች ተገኝተዋል ከማለት ውጪ የተገኘ መሳሪያ ስለመኖሩ የተገለጸ የለም። እነዚህ ተጠርጣሪዎች ከባለፈው የፓሪስ ጥቃት አድራሾች ጋር ግንኙነት ይኖራቸው ይሆን? ይሄን በተመለከተ የተባለ ነገር አለ ወይንስ ሰሞኑን እዚህ ከተሰማው በአውሮፓ የተለያዩ አካባቢዎች ወይም ሀገራት ጥቃት ይደርሳል ከሚለው ማስጠንቀቂያ ጋር የተገናኘ ይሆን? ምናልባት ይሄን የተመለከተ የተባለ ነገር ካለ ከፓሪሱ ጋር የተያያዘ እንዳልሆነ ተገልጿል። በፖሊስ የወጣው መግለጫ የሚያስረዳው ከፓሪሱ ጥቃት ጋር የተያያዘ እንዳልሆነ ነው። አሁን ካልሺው ማስጠንቀቂያ ጋር የተያያዘ ስለመሆኑ ግን የተገለጸ ነገር የለም። ሆኖም ይህ እንዲሁ አሸባሪዎችን ለመከታተልና ጥቃት እንዳይደርስ ለመከላከል በሚደረግ እርምጃ ፖሊስ በራሱ አነሳሽነት ያደረገው አሰሳ እና የወሰደው እርምጃ እንደሆነ ነው የተገለጸው። በቀጥታ ከአይሲስ ጋርም የተገናኙ ስለመሆናቸውም የተገለጸ ነገር የለም። ሆኖም የአይሲስ አዲስ የፕሮፓጋንዳ ጽሁፍ የተገኘባቸው መሆኑን አንዱ እንደ አስተባባሪ ሆኖ እንደሚያገለግልም ተጨማሪ ማብራሪያ ተሰጥቶበታል። እነዚህ ተጠርጣሪዎች ለመሆኑ ማንነታቸው ታውቋል። አዲስ የገቡ ናቸው ወደ አውሮፓ ወይም ቤልጂየም፣ ወይስ እዛው ተወልዶ ያደጉ ናቸው? አዲስ በውጭ መጤዎች ለመሆናቸው የተገለጸ ነገር የለም። በዝርዝር ስማቸው እና ማንነታቸው ለጊዜው ባይገለጽም የዚሁ ነዋሪዎች የዚሁ ሀገር ሰዎች እንደሆኑ ነው የሚገመተው። ምናልባት ከብራስልስ አደባባይ ሌላ የተጠርጣሪዎቹ ጥቃት ኢላማ ሊሆኑ የሚችሉ አካባቢዎች ተገልጸው ይሆን? እንግዲህ አጠቃላይ ተምሳሌት በሆኑ አካባቢዎች የብራስልስ ግራንድ ፕላስ የሚባለው የአዲስ አመት የሚከበርበት በርካታ ህዝብ የሚሰበሰብበትና ችቦም የሚበራበት ነው። ስለዚህ እሱና የፖሊስ ጣቢያው በግልጽ ተጠቅሰዋል። ከዛ ውጪ ግን ተምሳሌት በሆኑ ለጥቃት ተጋለጡ ቦታዎች ከማለት ውጪ በሌሎች ከተሞች ጥቃት ለማድረስ የተጠቀሱ ስሞች መሆኑ ቢሮዎች ለመኖራቸው አልተገለጸም። ሆኖም አሰሳው በብራስልስና አካባቢው ከዚያም አልፎ ራቅ ብሎ ወደ ሌዥ አካባቢ እንደነበረ ነው የታወቀው። የቤልጅየም ፖሊስ እንዲህ አይነቱን ጥንቃቄ ለመውሰድ አሰሳ የጀመረው በዚህ በፈረንጆቹ ገና ገደማ ጀምሮ መሆኑን ነው ዘገባዎች የሚያሳዩት። እና አዲሱ አመት አሁን በምን አይነት መልኩ ይሆን የበአል ድባቡን እንደጠበቀ የሚያልፈው ብሎ መገመት ይቻላል። ባለፈው የገና በዓልም ሆነ አሁን ያለው የበዓል ድባብ እንዳለ ነው። ይህንን አሁን የተከሰተውን ሁኔታ ሰው በዜና ከመስማት ውጪ በእለት ተእለት ሕይወቱ አስገብቶ የሚያደርገው የተለየ ነገር እንደሌለ ነው የሚታየው። ስለዚህ ክትትሉ በመንግስት በኩል በፖሊስ በኩል ከዚህ ቀደምም የሚደረጉ ትችቶች ስለነበሩ በተጠናከረ ሁኔታ ይቀጠላል። ያውም በግልጽ አይደለም። ከዚህ በፊት እንደታየው ብዙ ወታደር፣ ብዙ ሰራዊት በግልጽ በማሰማራት አይደለም። ግን ፖሊስ እንግዲህ በራ ራሱ ሁኔታ ክትትል እንደሚያደርግ አሁን ያለው ምጃ የሚያሳይ ነው። ከዚህ ውጭ ግን ህይወት እንደተለመደው እንደቀጠለ ነው። እንደዚህ አይነት ክስተቶች ሲመጡም ሰው በዜና ይሰማቸዋል። በብራስልስም ሆነ በአካባቢው ያለው የህዝቡ ስሜት እና የበዓል ድባብ ብዙም የተለወጠ አይደለም። ገበያው ንጉሴ ከብራስልስ በጣም አመሰግናለሁ። እኔም አመሰግናለሁ።